ሐማስ እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 ልክ የዛሬ ዓመት እስራኤል ውስጥ ባደረሰው ጥቃት 1200 ሰዎች ገሏል። አሸባሪዎቹ 251 ሰዎችን አግተው ወስደዋል። ጥቃቱን ተከትሎ የተቀሰቀሰው ጦርነት እስከ ዛሬ ቀጥሏል። በጦርነቱ ከተገደሉት ሲቪሎች መካከል ታዲያ በርካታ ጋዜጠኞችም ይገኙባቸዋል። ጆዲ ጊንስበርግ ለጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ ዋና ስራ አስፈጻሚ ናቸው። in the first 10 weeks of the war than have ever been killed in a single country over the course of an entire year. ሶስት ሊባኖሳውያን ጋዜጠኞች ተገድለዋል። ጃን ዳኒሴውስኪ የአሶሲየትድ ፕሬስ ምክትል ፕሬዚደንት ሲሆኑ ያዘጋገብ መስፈርቶችን የሚመለከተው ጉዳይ ኃላፊም ናቸው። ጋዜጠኞች ዘገባዎቻቸውን ለማጠናቀር እጅግ ከባድ የሆኑ ፈተናዎች ያጋጥሟቸዋል። ከዚያም በተጨማሪ እኔ ባለኝ የረዥም ጊዜ የጋዜጠኝነት ተሞክሮ እንደዚህ በሰዎች ዘንድ እጅግ በተራራቀ ጽንፍ የሚታይ ጉዳይ ገጥሞን አናውቅም። ታሪክ ሀጃጅ ስለ ፍልስጤም ግዛቶች በእስራኤልና በዩናይትድ ስቴትስ ፖሊሲዎችም ዙሪያ በኢንተርኔት ዘገባ የሚያቀርበው ሞንዴዌስ የተባለ ጋዜጣ የጋዛ ዘጋቢ ነው። ጋዜጠኛው ዕድሜ ልኩን የኖረው ጋዛ ከተማ ነው። በእግር እየተራመድኩ ከላይ የእስራኤል ድሮኖችና አውሮፕላኖች ሲበሩ፣ እንዲሁም በዙሪያዬ ሲሽከረከሩ ካሁን ካሁን በቦምብ ሊመቱ ይነብላለሁ። ምክንያቱም ጋዜጠኞችን ኢላማ እንደሚያደርጉና ከጋዛ ምንም አይነት ነገር እንዲሰማ እንደማይፈልጉ ስለማወቅ በለውጥ አራማጅ ጋዜጣነት የተቋቋመው ሞንዴዌስን አንዳንዶች ጸረ እስራኤል አመለካከቶችን የሚያራምድ ብለው ይወነጅሉታል። የእስራኤል መንግስት ጋዜጠኞችን ኢላማ ያደርጋል የሚሉ ውንጀላዎችን በተደጋጋሚ ሲያስተባብል ቆይቷል። ሲፒጄ እና ሌሎች ግን የእስራኤል የመከላከያ ኃይሎች በብዙዎች ጋዜጠኞች ግድያ ተጠያቂ መደረግ አለበት በማለት ይሟገታሉ። የተገደሉት ጋዜጠኞች ሁሉም ማለት ይቻላል ፍልስጤማውያን ናቸው። በድጋሚ የሲፒጄ የሥራ አስፈጻሚ ጆዲ ጊንስበርግ የውጭ ጋዜጠኞች እንዲገቡ ስለማይፈቀድ ከጋዛ መዘገብ የሚችሉት እነሱ ብቻ ናቸው። ስለዚህ ጦርነቱ ጋዛ ላይ ስለሚያደርሰው ጉዳት የመዘገብ ሙሉ ኃላፊነት የወደቀው በእነሱ ላይ ነው። ታዲያ ጋዜጠኞች የሚያጋጥሟቸው ሞት እና መቁሰል ብቻ አይደለም። የአሶሲየት ፕሬሱ ምክትል ፕሬዚደንት ጃን ዳኒዜ ውስኪ ያስረዳሉ። ጋዜጠኞች የሚደርስባቸው አካላዊ ጉዳት ብቻም አይደለም። በኢንተርኔት መድረኮች እየተከታተሉ ያዋክቧቸዋል፣ ያስፈራሯቸዋል። የተባበሩት መንግስታት ድርጅት በጋዜጠኞች ላይ የሚደርሱትን ጥቃቶች አውግዟል። የሚዲያ ሰራተኞች በግልጽ የሚታይ የጋዜጠኛ መለያ እያላቸው ጥቃት እንደሚደርስባቸው የሚያመለክቱ አሳሳቢ ሪፖርቶች አሉ ሲልም የመንግስታቱ ድርጅት ጠቁሟል። የእስራኤል የመከላከያ ኃይሎች በተባበሩት መንግስታት ድርጅት ለወጣው ሪፖርት በሰጠው ምላሽ ሆን ብለን ጋዜጠኞችን ጨምሮ ሲቪሎች ላይ አንተኩስም ብሏል። እንደ አውሮፓውያን አቆጣጠር ካለፈው ዓመት ጥቅምት ሰባት ቀን ጀምሮ ያጠናቀራቸውን እያንዳንዱን ዘገባ እንደሚያስታውስ ታሪክ ሀጃጅ ይናገራል። አንዳንዱ እጅግ ሰቅጣጭ ከመሆኑ የተነሳ ዘገባውን ለመጻፍ ያስቸግረው እንደነበረ ይናገራል። ነገር ግን ጋዛ ውስጥ እየሆነ ያለውን መዘገብ ኃላፊነቴ መሆኑን ስለማወቅ ቀጥ እያለሁ ብሏል ጋዜጠኛ ታሪክ ሀጃጅ።